ለፕሬዝዳንትነት የሚፎካከሩት ትራምፕና ካማል ሀሪስ ለዩክሬን የተለያየ እጣ ፈንታን ሰንቀዋል። ዩክሬን የዩናይትድ ስቴትስ ፕሬዝዳንት ለመሆን በሚፎካከሩት ዶናልድ ትራምፕና ካማል ሀሪስ ስር የተለያየ እጣ ፈንታ ነው የሚጠብቃት። ሆኖም የምርጫ ዘመቻቸውን ሊያጠናቅቁ የተቃረቡት ሁለቱም ምንጮች የዩክሬንና የሩሲያን ጦርነት እንዴት እንደሚፈቱት በግልጽ አላስቀመጡም። ተንታኞች በበኩላቸው በተፈጠረው የጊዜ ክፍተት በዩክሬን የሚካሄደው ጦርነት በፍጥነት መልኩን እየቀየረ መሆኑና ዩክሬንም የራሷን እጣ እንድትወስን ኃይል እየሰጣት ነው ይላሉ። የአሜሪካ ድምጿ አኒታ ፓውል ያስጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። የዩክሬን ዩክሬን ጥንታዊ ዋና ከተማ ነዋሪዎች በሀያላኖች ፍላጎት ማዕበል ወዲያና ወዲህ እንደሚላጉ ጠንቅቀው ያውቃሉ። ተንታኞችም የቀድሞ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ የስልጣን ዘመን መመረጣቸው አሻሚ መሆኑን ይናገራሉ። ኦሌክሲ ሜልኒክ ራዙ ሞኮቭ የተሰኘ ተቋም ውስጥ የውጭ ግንኙነትና ዓለም አቀፍ ደህንነት ፕሮግራም ውስጥ ጥናት አጥኚ ናቸው። የዶናልድ ትራምፕ ወደ ዋይት ሐውስ መመለስ ለዩክሬን ጥሩ ሁኔታ አይደለም የሚል ሰፊ አመለካከት አለ። ያን ያክል መጥፎ ላይሆን ይችላል የሚሉ ጥንቃቄ የተሞላባቸው አስተያየቶችም አሉ። ከትራምፕ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ጄዲ ቫንስ በአንድ ወቅት ለዩክሬን እምብዛም ግድ እንደሌላቸው ቢናገሩም ትራምፕ ጦርነቱን በፍጥነት እንደሚያቆሙ ገልጸዋል። በዚህ ምክንያት ዩክሬናውያን ምን እንደሚያስቡ እርግጠኛ አይደሉም። ትራምፕንና ፕሬዚዳንት ጆ ባይደንን ጠንቅቆ ለሚያውቀው ሕዝብ ካማላ ሀሪስ ፕሬዚዳንት ቢሆኑ ሊፈጠር ስለሚችለው ነገርም በእርግጠኝነት ለመናገር አስቸጋሪ ነው። ሀሪስ በምክትል ፕሬዝዳንትነታቸው ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በተደጋጋሚ የተገናኙና ባይደንን ወክለው በአትላንቲክ ውቅያኖስ ዙሪያ የተደረጉ የጸጥታ ጉዳይ ጉባኤዎች ላይ ቢሳተፉም በምርጫ ዘመቻቸው ወቅት ዩክሬን ላይ ብዙም ትኩረት አላደረጉም። በዩክሬን ጉዳይ ከትራምፕ በምን እንደሚለዩም በግልጽ አላስቀመጡም። ትራምፕ ፑቲን ሀገራችንን እንዲወሩ አበረታተዋል፣ ሩሲያ የፈለገችውን ማድረግ ትችላለች ብለዋል። ሩሲያ ዩክሬን ላይ ጥቃት ከመፈጸመው አምስት ቀናት በፊትም ከፕሬዚዳንት ዘለንስኪ ጋር ተገናኝቼ ሩሲያ ስላላት የወረራ እቅድ አስጠንቅቄያቸዋለሁ። የፑቲንን ወረራ ለመመከት ከሃምሳ በላይ ከሆኑ ሀገራት ዓለም አቀፍ ምላሽ በማሰባሰብ ረድቻለሁ። ፕሬዚዳንት ኮንኩ ደግሞ ከዩክሬንና ከኔቶ አጋሮቻችን ጋር በጥንካሬ ቆማለሁ። ተንታኞች ሀሪስ የባይደንን ለዩክሬን ድጋፍ ስጡ የሚለውን አቅጣጫ ሊያራምዱ እንደሚችሉ ሲገልጹ የትራምፕ ሰፋ ያለ የውጭ ፖሊሲ ደግሞ እንደ ሁልጊዜው ግልጽ አለመሆናቸውን ይናገራሉ። በለንደን ዩኒቨርሲቲ የውጭ ጉዳይ ፖሊሲና ደህንነት ጉዳዮች መምህር የሆኑት አንድሪው ፓይን ትራምፕ ጦርነቱን በመጀመሪያው ቀን ለማቆም የገቡትን ቃል እንደ ምሳሌ ያስቀምጣሉ። It's not entirely clear how he'll do that. ያንን እንዴት እንደሚያደርጉ ግልጽ አይደለም። ዋናው ፍራቻው ምናልባት ዩክሬንን በመተው የሚሰጠውን በጀት በመቁረጥና ዘሌንስኪ ለድርድር እንዲቀመጡ በማስገደድ ሊያደርጉት ይችላሉ የሚለው ነው። በዚህ ሁኔታ ውስጥ ፑቲን በሚያገኙት የመደራደር አቅም ደስተኛ ይሆናሉ። ፔን አክለው የዩክሬን ኃይሎች ድንበር አቋርጠው ለማጥቃትና የተወሰነ የሩሲያ ግዛት ለመውሰድ ባደረጉት እርምጃ የጦርነቱ ሁኔታ ተቀይሮ አል ይላሉ። ሆኖም ዩክሬን የወሰደችውን መሬት ይዛ ለመቆየት ፍላጎቱም ሆነ አቅሙ ላይኖራት እንደሚችል ግምታቸውን ያስቀመጡት ተንታኞች የዩናይትድ ስቴትስን ምርጫ የሚያሸንፈው ለኪየቭ የመደራደር አቅም ወሳኝ ነው ይላሉ። ፔን ባይደን በቀራቸው ጊዜ ወሳኝ ሚና ሊኖራቸው እንደሚችል ይናገራሉ። ከህዳር ወር በፊት በዩናይትድ ስቴትስ አቋምም ሆነ በዩክሬን ወታደራዊ እንቅስቃሴዎች ዙሪያ ለውጥ ይኖራል ብዬ አልጠብቅም። ነገር ግን ውጤቱ ምንም ይሁን ምን ኪቭ የፈለገችውን ማድረግ የምትችልበት የተወሰነ ነፃነት ይሰጣት እንደሆነ በህዳርና በጥር መካከል የሚኖረውን ሁኔታ በቅርበት እከታተላለሁ። ሁለቱ እጩዎች ፉክክራቸውን በቀጠሉበት ወቅት የአሜሪካንን ምርጫ የትኛውም ወገን ቢያሸንፍ ዩክሬን ላይ በመጨረሻ ሊፈጠር የሚችለውን ውጤት የሚወስነው ግን የአሜሪካ ፕሬዝዳንት ላይሆን ይችላል። በአኒታ ፓውል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።